ጋቢና ቪ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነ ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ በምሽቱ ጋቢና፣ በቅድሚያ ወደ ፍርድ ቤት እናመራለን። በሽብር ወንጀል ተከሰው እስር ቤት ስለሞቱት አቶ አየለ በየነ ሞት እና የሞታቸው ምክንያት ከሚመለከተው ሆስፒታል ማስረጃ እንዲያቀርብ ለአዲስ አበባ ማረሚያ ቤት ጥብቅ ትዕዛዝ ተሰጠ። እሱ የሚለኝ ምት ነው የሚለው ያው እንትን አላለም አይናገርም። መናገራችን በወቅቱ ግን በምልክት ነው የሚያሳየኝ። እነሱ ምንድ ሆን ከስለው የሆነ በእጁ ነው የሚያሳየኝ እንደዚህ ነው እያለ የቦርሹ ምልክት ነው የሚያሳየኝ። የሟች ባለቤት የተናገሩት ነው። ለድምፁ ጥራት ይቅርታ እንጠይቃለን። ጠበቃቸው አቶ ወንድሙ ኢብሳ በበኩላቸው ዞሮ ዞሮ አሁን በህግ ሂደት አካሄዱ ላይ አሁን የተሰጠው ትእዛዝ ተገቢ ነው። ምክንያቱም የሞተበትን ምክንያት ሆስፒታሉ ነው መግለጽ አለበት በሌላኛው ዘገባችን በኢትዮጵያ የአካል ጉዳተኞችን የትምህርትና የምጣኔ ሀብት ተሳትፎ ለማሳደግ በቅንጅት የሚሰሩ ሶስት ወጣቶችን በጋቢና እናሳፍራለን። የፌዴራል ትምህርት ሚኒስቴር ሪፖርት የትምህርት ሪፖርት ያለፈውን ዓመት እንኳን በምንመለከትበት ጊዜ አካል ጉዳተኛ ህጻናት አራት ፐርሰንቱ ያክል ብቻ ናቸው ትምህርት ቤት እየሄዱ የሚገኙ። በእኛ አገር ምንድን ነው የሚደረገው? ያለው መውቅር መሰረት ቀጥታ ተጠሪ የለም ለዛ እና የአካል ጉዳተኛ ማህበራት ድምፅ የተዳከመ ነው። ላለፉት ስድስት ሳምንታት በአሜሪካ የወጣት መሪነት ስልጠና ሲወስዱ ቆይተው ወደ ሀገራቸው የሚመለሱት ወጣቶች ዛሬም በጋቢና እንግዶች ይሆናሉ። በስተ መጨረሻ ደግሞ በኢትዮጵያ የቴሌቪዥን ድራማዎች የሴት ገጸ ባህሪዎች እንዴት ይሳላሉ? የዘመን ድራማ ደራሲና ፕሮዲውሰርን እንጠይቃለን። አሁን ወንድን የፈለገ ማይረቡ አድርገሽ ብትሰሪ፣ የፈለገ ቀሽም አድርገሽ፣ የፈለገ የሴት ጥገኛ አድርገሽ ብትሰሪ ሴት ወንድ ልጅ አሳነሰ ጻፍ ከሚልሽ ሰው የለም። መስፍን ጌታቸው ዛሬም በጋቢና ይሳፈራል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ የምሽቱ ዜናዎቻችን ተመልሰን መጥተናል። ደቡብ ሱዳን ውስጥ ዋና ከተማዋን ጁባን ዩጋንዳ ወሰን ላይ ካለችው ኒሞሌ ከተማ ጋር በሚያዋስነው ጎዳና ላይ በአጀብ ይጓዙ በነበሩ አውቶቡሶች ላይ በደረሰ ጥቃት ስድስት ሰዎች መገደላቸው ተገለጸ። እማኞችና የወታደራዊ ባለሥልጣናት በሰጡት ቃል አራት ሲቪሎችና ሁለት የብሔራዊ የጸጥታ አገልግሎት አባላት መገደላቸው ታውቋል። የጁባ ኑሚሊ አውራ ጎዳና ዋና ከተማዋን በዩጋንዳ በኩል ከምስራቅ አፍሪካ ክልል የሚያገናኛት ቁልፍ ጎዳና ሲሆን የደቡብ ሱዳን ነጋዴዎች ከዩጋንዳ አብዛኛውን ሸቀጣሸቀጥ የሚያስገቡት በዚህ በኩል ነው። ማሊ ውስጥ እንደ አውሮፓውያን ዘመን አቆጣጠር ከ2011 ዓ ም ጀምሮ ታስረው የቆዩት ደቡብ አፍሪካዊ መለቀቃቸውን የሀገሪቱ መንግስት ዛሬ አስታወቀ። እነዚህ እኚህ ስቴፈን ማክጓን የሚባሉት ሰው ህዳር 2011 ታስረው ከተለቀቁት ሶስት የውጭ ሀገር ተወላጆች መካከል አንዱ መሆናቸውም ጨምሮ ተገልጿል። ቬንዙዌላ ውስጥ አዲስ ህገ መንግስት የሚያረቅ ሸንጎ ለመሰየም በተካሄደው አወዛጋቢ ምርጫ ድምጽ ሊሰጥ ውስጥ የወጣው ሰው ቁጥር በውሸት ቢያንስ በአንድ ሚሊዮን ከፍ ተደርጎ ተነግሯል ተብሎ የወጡትን ሪፖርቶች የሀገሪቱ ፕሬዚዳንት ዋናው የምርጫ አስፈጻሚ ባለስልጣን አስተባበሉ። የእንግሊዙ የምርጫ ቴክኖሎጂ ኩባንያ ያወጣው ሪፖርት ኃላፊነት የጎደለው ነው ሲሉ ያማረሩት የምርጫ ኮሚሽኑ ሊቀመንበር ቲቢሴ ሉሴና ኩባንያውን ልንከስ እቅድ አለን ሲሉ ተናግረዋል። የተባለ የብሪታንያ ኩባንያ ስራ አስኪያጅ አንቶኒዮ ሙጂካ ትላንት ረቡዕ ለንደን ላይ በሰጡት መግለጫ የተሰጠው ድምጽ ተብሎ የወጣው አሀዝ ሙሉ በሙሉ ውሸት ለመሆኑ ምንም ጥርጥር የለውም ብለዋል። የድምፅ ማጭበርበር ተግባር ተፈጽሞ ውጤቱ ተቆይራል ተቀይሯል ከማለት ግን ተቆጥበዋል። አድማጮች፣ ለሰአቱ የያዝ ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ እንሻገርንላችኋለን። ጋቢና ቪኦኤ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሽብር ወንጀል ተከሰው እስር ቤት ስለሞቱት አቶ አየለ በየነ ሞትና የሞታቸው ምክንያት ከሚመለከተው ሆስፒታል ማስረጃ እንዲያቀርብ ለአዲስ አበባ ማረሚያ ቤት ጥብቅ ትዕዛዝ ሰጠ። ክሱም እንዲቀጥል ተወሰነ። የትዕዛዙን አፈጻጸም ውጤት ለመጠበቅ ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አማ ተከታዩን ልኳል። ፍርድ ቤቱ ተመሳሳይ ትዕዛዝ ቀደም ብሎ ሰጥቶ የነበረ ቢሆንም ትናንት በዋለው ችሎት እንደተስተዋለው የአዲስ አበባ ማረሚያ ቤት የተሰጠውን ትዕዛዝ አልፈጸመም። የተከሳሽ የአቶ አየለ በየነን አሟሟት ይገልጻል የተባለ ከማረሚያ ቤቱ ጠቅላላ ሆስፒታል የመጣ ማስረጃ በችሎት ተነቦ የነበረ ቢሆንም ፍርድ ቤቱ ይህንን ማስረጃ ያልተቀበለ መሆኑን ዛሬ በሰጣቸውና ጥብቅ ናቸው ባላቸው ትእዛዞች አመልክቷል። በዚሁ መሰረት ፍርድ ቤቱ ዛሬ በሰጣቸው ትእዛዞች በእርግጥ አቶ አየለ በየነ ነጋሳ የተባሉ ተከሳሽ መሞታቸውን የሚያረጋግጥ የሞታቸው ምክንያት ምን እንደሆነ በትክክል የሚያሳይ ማስረጃ ከሚመለከተውና ስልጣን ካለው ሆስፒታል የአዲስ አበባ ማረሚያ ቤት እንዲያቀርብ ትዕዛዝ ሰጥቷል። ማረሚያ ቤቱ የአስከሬን ምርመራ እንዲደረግ ፍርድ ቤቱ ትዕዛዝ ለአዲስ አበባ ፖሊስ ኮሚሽን እንዲጻፍለት ያቀረበው ጥያቄም ተቀባይነት አላገኘም። ስለሆነም በህግ ጥላ ስር በቁጥጥሩ ስር የሚገኙ ታራሚዎችን ደህንነት የመጠበቅ ኃላፊነት ያለው ማረሚያ ቤቱ በመሆኑ ማስረጃ የማቅረብ ሸክሙም የራሱ ነው ሲል ከሚመለከተው አካል የምርመራውን ውጤት እንዲያቀርብ ፍርድ ቤቱ ትእዛዝ ሰጥቷል። በተጨማሪም ከሟች ተከሳሽ አባሪዎች መካከል አንደኛ ተከሳሽ አቶ መልካሙ ክንፉ ሕክምና ተከልክያለሁ ብለው አቤቱታቸውን በማቅረባቸው ተፈላጊውን ሕክምና ወደሚያገኙበት ተቋም እንዲላኩ ትእዛዝ ሰጥቷል። ፍርድ ቤቱ በመጨረሻም ክሱ ሳይቋረጥ ባለበት ደረጃ እንዲቀጥል ገልጾ የተሰጡ ትእዛዞችን አፈጻጸም ለመጠበቅ ለነሐሴ 9 ቀን 2009 ዓ ም ቀጠሮ ሰጥቷል። የተሰጠውን ትእዛዝ አስመልክቶ የተጠርጣሪዎቹን ጠበቃ አቶ ወንድሙ ኢብሳን ጠይቂያቸው ነበረ። ዞሮ ዞሮ አሁን በሕግ ሂደት አካሄዱ ላይ አሁን የተሰጠው ትእዛዝ ተገቢ ነው ምክንያቱም የሞተበትን ምክንያት ሆስፒታሉ ነው ማወቅ መግለጽ አለበት። ሆስፒታሉ ደግሞ ለቅሊንጦ ማረሚያ ቤት፣ ለጉዳዩ ባለቤት ይገልጻል። ቅሊንጦ ማረሚያ ቤት ለሆስፒታል ነው የሰጠው። ሆስፒታል ደግሞ ለፌዴራል ማረሚያ ቤት፣ ለፌዴራል ፖሊስ ነው የሰጠው። ፌዴራል ፖሊሱ ደግሞ የት አድርሶ የአስከሬን ምርመራ ውጤትን ከነ ሰነዱ ማቅረቡና ፍርድ ቤቱም ይህንን ትእዛዝ መስጠቱ ተገቢ አይቀካኝ ነው። ይህንም ሆነ የሟች አቶ አየለ በየነ ባለቤት ወይዘሮ ሰላም ውድነ በበኩላቸው ባለቤታቸው ሕይወታቸው ከማለፉ በፊት ያጋጠማቸውን ለቪኦኤ ገልጸዋል። መታከም በነበረበት ሰዓት ወ በወቅቱ ህክምና ማግኘት በሚገባው ሰዓት ላይ ህክምና ሳያገኝ በሳምንቱ ሪፈር በተባለ በሳምንቱ እሱም በእኔ ጉትጎታ ሂጄ ቢሮ ድረስ ሂጄ ጎትጉቼ በእኔ ጉትጎታ ነው ህክምና እንዲያገኝ የተደረገው ማለት ነው። ይህም ህክምናውም እዛው ማረሚያ ቤት ጤና ጣቢያ የሚባል አለ ቃልቲ አካባቢ፣ እዛ ነው ህክምና እንዲያገኝ የተደረገው። መጀመሪያ በሶስት ነው እኔን አመመኝ ያለኝ እንደታመመ ሪፈር የተባለው በሶስት ነው ግን፣ በሶስት ሪፈር ተብሎ እስከዛ ድረስ ግን እዛው ማረሚያ ቤት ላይ ፓራስታሞል እየሰጡ ለብዙ ቀን አቆይተውታል። ከዛ በኋላ ግን በሶስት ሪፈር ሲባል ሳይወስዱት በሰባት ነው እኔ ተከራክሬ ለዛም፣ ስንት ቁሙ ብዬ በቢሮ ገብቼ ወደ ተሻለ ህክምና እንዲያገኝ ተብሎ የራሳቸው ጤና ጣቢያ ላይ የወሰዱት። እዛ ማረሚያ ቤት ጤና ጣቢያ አለ። እዛ ሄደ። እዛም በሰባት ተኝቶ እስከ አስራ አራቱ ድረስ እዛ ህክምና ሲደረግለት ነበር። ሰኞ ዕለት ማለትም በአስር ጥርሱ እንዲመጠን ተደርጓል። እሱ የሚለኝ ምት ነው ነው የሚለው ያው እንትን አላለም አይናገርም መናገር አይችልም። በወቅቱ ግን በምልክት ነው የሚያሳየኝ። እርሱ ምንድን የሆንኩት ስለው የሆነ በእጁ ነው የሚያሳየኝ እንደዚህ ነው እያለ የቦክስ ምልክት ነው የሚያሳየኝ። የዛሬውን የፍርድ ቤት ትዕዛዝ በተመለከተም አስተያየታቸውን ሰጥተው ነበረ። እርግጥ የዛሬ የፍርድ ቤቱ ትዕዛዝ እኔ ፈልገዋለሁ በዚህ ደረጃ አዞ ማረሚያ ቤቱ በምን እንደሞተ ኬትን ብሎ አምጥቶ መረጃው ለፍርድ ቤቱ ፍትህ ከተገኘ ፍትህ ፍትህ እንዲሰጠን ያ ፍትህ የሚሰጠው አካል ከትክክሉ ነት ጭብጡን ይዞ ፍትህ የሚሰጠን ከሆነ ምክንያቱም ከፍትህ እናገኘው ከህግ ነው። ያንን ህግ የሚያስገኝልን ከሆነ ትዕዛዙ ጥሩ ነው። ስለዚህ ዛሬ ይህን ትዕዛዝ ተሰጥቶ በዘጠኝ እንዲቀርብ በመባሉ እኔ በጣም ነው ደስ ያለኝ መቼው እስካለብኝ ደረጃ ድረስ ማስታወቂያው ስለምፈልግ ማለት ነው ምክንያት የልጅነት ባሌን የልጅ አባትን ያጣሁት ከሟች አቶ አየለ ጋር እነ መልካሙ ክንፉ በሚል መዝገብ አቃቢ ህግ ክስ የመሠረተባቸው በጠቅላላ ስምንት ሰዎች ናቸው። የአቃቢ ህግ ክስ እንደሚያመለክተው ተከሳሾች የኦነግን የሽብር ተልእኮና ዓላማ በመቀበል በህቡ በሴል በመደራጀት ተሳታፊ በመሆናቸው በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በሽብርተኛ ድርጅት ውስጥ በማናቸውም መልኩ መሳተፍ ወንጀል ተከሰዋል። አቃቢ ሕግ ክሱን ያቀረበው ባለፈው ግንቦት ወር መጀመሪያ ላይ ቢሆንም ታሳሪዎቹ ማዕከላዊ ተብሎ በሚታወቀው ወንጀል ምርመራ ተቋም ለዘጠኝ ወራት ያህል መቆየታቸውንና ስቃይ እንደተፈጸመባቸው ለፍርድ ቤቱ ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው፣ ለዘገባው እናመሰግናለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ የአካል ጉዳተኛ ሕጻናትና ወጣቶች የትምህርትና የምጣኔ ሀብት ተሳትፎ እንዲጨምር የሚሰሩ ሶስት ወጣቶችን በጋቢና እናሳፍር። የሚኖሩት ጎንደርና አዲስ አበባ ሲሆን የአካል ጉዳተኞችን ኑሮ ለማሻሻል የሚሰሩ ወጣቶች ናቸው። እንዴት ላለፉት ስድስት ሳምንታት በዩናይትድ ስቴትስ የማንዴላ ዋሽንግተን መርሃ ግብር የተሳተፉ ወጣቶች ከሄኖክ ጋር ባደረጉት ቆይታ ያብራሩልናል። ስሜ ቤተል ሽፈራው ይባላል። የመጣሁት ከአዲስ አበባ ነው። ኢትዮጵያን ሴንተር ፎር ዲሰብሊቲ ኤንድ ዴቨሎፕመንት ኢሲዲዲ ከሚባል ግብረሰናይ ድርጅት ጋር ነበር የምሰራው አሁን ተማሪ ነኝ ለጊዜው ግን ደግሞ በሚቀጥሉት ጊዜያትም እንዲሁም እስካሁን አካል ጉዳተኞችን በማካተት ላይ የሚሰሩ ስራዎች ላይ እሳተፋለሁ እሺ አመሰግናለሁ ስሜ ህይወት አበበ የመጣሁት ከጎንደር ዩኒቨርሲቲ ሲሆን በጎንደር ዩኒቨርሲቲ የህግ መምህርና የጎንደር ዩኒቨርሲቲ የአካል ጉዳት ጥናትና አገልግሎት መስጫ ማዕከል ዳይሬክቶሬት ዳይሬክተር ነኝ። መላኩ ተክሌ ይባላለው። ኢትዮጵያ የአካል ጉዳተኝነትና ልማት ማዕከል ውስጥ በፕሮግራም ዳይሬክተርነት እየሰራው እገኛለሁ። እንግዲህ ሶስታችሁ በቅንጅት ነው የምትሰሩት አብራችሁ እንዴት ነበር የተዋወቃችሁት? በቅድሚያ ወደዚህ ወደ ማንዴላ ዋሽንግተን መርሃ ግብር ከመምጣታችሁ በፊት እንዴት ተዋወቃችሁ? በመጀመሪያ በከፍተኛ ትምህርት ተቋማት ውስጥ ያሉ አካል ጉዳተኛ ተማሪዎችን የማብቃት ፕሮግራም በፊንላንድ መንግስት የሚደገፍ ፕሮጀክት አለ እና በድርጅታችን በኩል አጋር ሆኖ ነው የሚሰሩት እና እኔ የዛ ድርጅት ፕሮጀክት ተባባሪ ሆኝ ነበር የምሰራው እና ጎንደር ዩኒቨርሲቲ ደግሞ በኢትዮጵያ ውስጥ ፕሮጀክቱን ከምንሰራባቸው ዩኒቨርሲቲ አንዱ ነበርና ያንን ፕሮጀክት ለማስጀመርና የተለያዩ ደግሞ ስራዎችን አብረን በማቀናጀት ከእሷ ጋር ተዋወቅን። ከዛ መላኩ ደግሞ ያው ሌላ ፕሮጀክት ነበረ የሚሰራው በዛው የሚሰራው ስራ ላይ የቅርብ አማካሪ ሆኖ ይሰራ ነበረ። ኢትዮጵያ ውስጥ የአካል ጉዳተኞች መብት ስለ አካል ጉዳተኞች መብትን ብቻ ሳይሆን የምጣኔ ሀብት ተጠቃሚነትም ተያይዞ የሚነሳ ጉዳይ ነው። ያሉት ፈተናዎች ምንድን ናቸው? እናንተ ያስተዋላቸዋቸው የአካል ጉዳተኞች ተጠቃሚነትና ተሳታፊነትን በምንመለከትበት ጊዜ የምናያቸው ችግሮች ዘርፈ ብዙ ናቸው። በተለይም አካል ጉዳተኞች በትምህርት ተሳትፏቸውን በምናይበት ጊዜ በፌዴራል ትምህርት ሚኒስቴር ሪፖርት የትምህርት ሪፖርት ያለፈውን ዓመት እንኳን በምንመለከትበት ጊዜ አካል ጉዳተኛ ህጻናት አራት ፐርሰንቱ ያክል ብቻ ናቸው ትምህርት ቤት እየሄዱ የሚገኙት። አዎ፣ ይሄም ማለት ዘጠና ስድስት ከመቶ ህጻናት ቤት ውስጥ ናቸው ያሉት እየተማሩ አይደለም ማለት ነው። ይህንንም እንግዲህ በመመልከት መንግስት ይህንን ቁጥር ወደ ሰባ አምስት ከመቶ ለማድረስ በሚቀጥሉት አምስት ዓመታት ውስጥ በመስራት ላይ ይገኛል። ለዚህም ነው የኛ ማዕከል የኢትዮጵያ አካል ጉዳተኝነትና ልማት ማዕከል ከተለያዩ አጋር ድርጅቶች ጋር ትምህርት ቤቶች ጋር የፌዴራል ትምህርት ሚኒስቴር ጋር እንዲሁም የክልል ትምህርት ቢሮዎች ጋር በጋራ የአካቶ ትምህርትን ለአካል ጉዳተኛ ህጻናት ለማድረስ ያለሙ ፕሮጀክቶችን በመተግባር ላይ የሚገኘው። እንግዲህ እነዚህ ምንድን ናቸው? ግን እነዚህ ፕሮጀክቶች ምክንያቱም፣ ሁላችንም እንደምናውቀው ፈተናውን እናውቃለን። አንድ የማህበረሰቡም አመለካከት አለ። ሁለተኛ ደግሞ እንደዚሁ የመሰረተ ልማት አለመዘርጋት አለ። ከመንገድ ይጀምራል፣ በከተማዎችም ጭምር እንደዚሁ እና ይሄንን ለመቀየር የአካል ጉዳተኞች የሆኑ ተማሪዎች በትምህርት ቤት እንዲሳተፉ በተግባር ምንድን ነው በሲቪል ማህበራት በእናንተ በኩል የተያዘ በመንግስት የተያዘው ምንድን ነው ስራው? እንደ ዩኒቨርሲቲ በኢትዮጵያ ውስጥ ያሉ ከፍተኛ ትምህርት ተቋማት የጎንደር ዩኒቨርሲቲ ካሉት ሶስት መሰረታዊ ግቦች አሉት ያ መማር ማስተማር፣ ማህበረሰብ አገልግሎትና ምርምርና ጥናት ማካሄድ ነው። በዚህ መሰረት እኛ እንደ ዩኒቨርሲቲ በአካል ጉዳት ዙሪያ የተለያዩ ጥናትና ምርምሮች እንዲካሄዱ እናደርጋለን በኛ በዳይሬክቶሬት ቢሮ ከዛ በምርምሮቹ በተገኙ ክፍተቶች ላይ ደግሞ በማህበረሰብ አገልግሎት በሚለው ቅርንጫፍ እነዚህ ችግሮች የሚፈቱ ስራዎችን ለመስራት እንሞክራለን። ለምሳሌ እንደኛ እንደኛ ማዕከል በዩኒቨርስቲ ውስጥ ያሉ ተማሪዎች ቅድም አንተ ያልከው ማለት ነው ምቹ ሁኔታ እንዲመቻችላቸው ክላስ መማሪያ ክላሶች ላይ ላብራቶሪዎች፣ እነዛ ነገሮች ምቹ እንዲሆኑ እና ትምህርት ተደራሽ እንዲሆንላቸው ያቅማችን እናደርጋለን። ከዛ አልፎ ግን አሁን በቅርብ የጀመርነው ፕሮጀክት እታች ወርደን ደግሞ ከሃይ ስኩል ትምህርት ቤቶች ጋር አብረን በመስራት ትምህርትን ተደራሽ ለማድረግ መሰረተ ልማቶችን ተደራሽ ለማድረግ እየጣረ ነው። እንደ ሀገር ስንመለከት ህጎች አሉን። ከህገ መንግስቱ ጀምሮ ሰብአዊ መብትን ለአካል ጉዳተኞች የሚሰጡ ህጎች አሉ። ህጎቹ አይተገበሩም እንጂ ህጎቹ በሙሉ ሙሉ ክፍተት የላቸውም ለማለት ሳይሆን፣ ግን ስቲል ተግባር የሚጠይቁ ናቸው። አቅምም የሚጠይቅ ነው። የመሰረተ ልማት በምንነጋገር ጊዜ አዲስ አበባ ከተማ ውስጥ ዋና አብይ ጎዳናዎች ላይ ለአካል ጉዳተኞች የተመቻቹ መንገዶች እንኳ አለመኖራቸው አለ። ያው ህግ ተግባራዊ ካልሆነ ምንም ሊያመጣ የሚችለው ውጤት የለም። አንድ ነገር እንነጋገር እስኪ ስለ ወጣት መሪነት። ምክንያቱም የነበረውን ሁኔታ ያለውን ሁኔታ የምናውቀው ነው፣ የሀገሪቱን አቅም የምናውቀው ነው እየተሻሻሉ ያሉ ነገሮች ሊሻሻሉ የሚችሉ ነገሮች ቢኖሩም እዚህ በዩናይትድ ስቴትስ በቆያችሁበት ጊዜ ከተለያዩ የአፍሪካ ሀገር የመጡ በርካታ ወጣቶችንም ለማግኘት እድል አግኝታችኋል። እና ምን ሁኔታን ተመለከታችሁ? ከኢትዮጵያ የተለየ አንድ የሚያደርግና የተለየ እስኪ በእኛ ሀገር እንሞክረው ብላችሁ ያሰባችኋቸውን ነገሮች ነው ምትሰሩ። እኔ ለምሳሌ ከኬንያና ከዩጋንዳ የአካል ጉዳተኛ መብቶች ጋር ከሚሰሩ ወጣቶች ጋር የመገናኘት እድል ገጥሞኝ ነበረ። ያው የነሱ አወቃቀራቸው ለምሳሌ ይሄ ምንድነው የአካል ጉዳተኛ ማህበራት ቀጥታ ተጠሪነታቸው ለፓርላማው ነው። ስለዚህ የነሱ ጉዳይ የሚፈጸመው ቀጥታ ነው። ስለዚህ ያንን ጉዳይ የሚወክል የራሳቸው ሰው አለ። በእኛ አገር ምንድነው የሚደረገው ያለው መውቅር መሰረት ቀጥታ ተጠሪ የለም ለዛ እና የአካል ጉዳተኛ ማህበራት ድምፅ የተዳከመ ነው በዚህ ምክንያት ስለዚህ ዋናው ችልቁ ችግር ያለው እዛ ጋ ነው። እና ያንን ተረድቻለሁ እኔ ደግሞ እንደ ወጣት መሪ ከሌሎቹ የአፍሪካ ወጣሽ መሪዎች የወሰድኩት ነገር ቢኖር ጠንካራ መንፈስ አላቸው፣ በአንድነታቸው ያምናሉ እና ሀሳባቸውን በአደባባይ ላይ ደፍሮ የመናገር የሚፈልጉትን ጥያቄ የማቅረብ ምላሽ እንዲሰጣቸውን ገፍቶ የመሄድ እነዚህ ነገሮች ጠንካራ ጎን አድርጌ አይቻችኋለሁ። በቆይታችን በስድስት ሳምንታት ቆይታችን ውስጥ በተለያዩ የትምህርት ክፍሎቻችን ውስጥ በማየው የደመደምኩት ምንድ ነው የበለጠ ግልጽነት፣ ጠንካራነትና ላለሙት አላማ ቆራጥነትን አይቻለሁ። እኛ ጋር የለም እያልኩ ሳይሆን ግን ያንን ወደ ተግባር የመለወጡ ላይ ያንን እኔ ተነሱ ስጃለሁ። እዚህ በቆየሁበት ጊዜ በተቻለኝ መጠን ከምንሰራው ስራ ጋር የተያያዙ ልንማርባቸው የምንችላቸውን መልካም ተሞክሮዎችን ለመቅሰም ጥረት አድርጊያለሁ። እነሱም እንደጠቀሱት ከአፍሪካዊ ወንድሞቻችንና እህቶቻችን የተማርነው እንዳለ ሆኖ የተለያዩ በተለይ እኔ የነበርኩት ኢንዲያና ዩኒቨርሲቲ ብሉሚንግተን ከተማ ውስጥ የሚገኝ የትምህርት ተቋም ነበረ እና እዛ ሄጄ የተደራሽነትንና የቴክኖሎጂ ክፍሉን ለማየት ሞክሬ ነበረ። አሁን እንግዲህ እንደምናውቀው የተለያዩ ዩኒቨርሲቲዎቻችን አሁን ያሏቸው አገልግሎቶች ለአካል ጉዳተኞች መሰረታዊ የኮምፒውተር አጠቃቀም፣ የኢንተርኔት፣ የብሬል ወረቀት የመስጠት ተደራሽነትን የማስፋፋት ላይ ነው ያተኮረው። እነዚህ ዩኒቨርሲቲዎች ውስጥ ግን ያዩኋቸው ቴክኖሎጂዎች እኛ ሀገር ምን ነው በመጡና በተለይም አካል ጉዳተኞች የሆኑ መስማት ሳናቸው አይነ ስውራን የሆኑ ተማሪዎች የሚገቡባቸው የትምህርት ክፍሎች እጅግ ብዙ እንዲሆኑ የሚያደርጉ ለምሳሌ ያየሁት ታክቶግራፊክስ የሚባል አይነስውር የሆኑ ተማሪዎች ሂሳብን ጂኦሜትሪን በቀላሉ እንዲረዱ እንዲረዱና እየዳሰሱ በታክታይል በሚባል ቴክኖሎጂ እንዲማሩ የሚያደርግ ነው። አሁን በምንመለከት ጊዜ በት ጊዜ አገራችን ውስጥ አይነ ስውራን የማህበራዊ ሳይንስ ዘርፎች ላይ ነው እየገቡ ያሉት። በአብዛኛው ህግ፣ የማህበረሰብ ሳይንስ ትምህርቶች፣ ቋንቋ ላይ ነው። እና እነዚህ መሳይ ቴክኖሎጂዎች ወደ ሀገራችን ማምጣት ብንችል ተሳታፊነታቸው ይጨምራል። ለሀገራቸውም የሚያበረክቱት አስተዋጽዖ እጅግ የበዛ ይሆናል። እጅግ በጣም ደስ የሚል ነው። እናንተም እንደዚህ በቅንጅት በጋራ የምትሰሩት ስራ ነው። በጋራ ለምታምኑበት ለውጥ እናመጣለን ብላችሁ ላሰባችሁበት አላማ ተነሳስታችሁ የምትሰሩ ወጣቶች ናችሁ። በጣም እናመሰግናለን። መልካም እድል እንመኝላችኋለን። ወደ ኢትዮጵያ ተመልሳችሁ ብዙ ለውጥ እንደምታመጡ ከእናንተ ይጠበቃል። የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች አይደላችሁ። እናመሰግናለንናቦች ቢጋ ነው Hello, Juziga. Hello, Goday. Hello, Kabrit Dahar. Hello, Dagabur, Hello, Diredave. Hello, Shemile. Gabina VOA. Gabina. Gabina. Gabina. What happened to Gabina VOA. Gabina. Gabina. Gabina. gabina, gabina. <laughs> ወደ መጨረሻው ዝግጅታችን እናልፋለን። ጋቢና ቪኦኤ ይቀጥላል። በኢትዮጵያ ፊልምና ድራማዎች ሴቶች እንዴት ይሳላሉ? የሴት ገጸ ባህሪዎች አሳሳል ዙሪያ ሰሞኑን የዝግጅት ክፍላችንን የጎበኘው የዘመን ተከታታይ የቴሌቪዥን ድራማ ደራሲና ፕሮዲውሰር መስፍን ጌታቸው በእነሱ የነበራቸውን ልምድ ተመርኩዞ ያብራራል። ከጽዮን ጋር ያደረጉት ቆይታ ይኸው። ከዚህ ቀደም ሀሳቦቹ በተለይ ከስደት ጋር የተያዙት ሀሳቦች በጣም ጥሩ ትምህርት ሰጪ ሆነው እያለ አንዳንድ ጊዜ ግን በተለይ ሴት ልጅ ገጸ ባህሪ አሳሳል ላይ የዘመን ብቻ ሳይሆን የሌሎችም የድራማ ስራ ላይ ሴት ልጅ ደከም አድርጎ የመሳል ነገር ይታያል። ዘመንም ላይ እንደሱ አይነት ነገር ይስተዋላል። ወይ የገንዘብ ጥገኛ ናት፣ ወይ የኢኮኖሚ ጥገኛ ናት፣ ወይ ደግሞ ተንኮለኛ ናት፣ ወይ ባሏን የምታስጨንቅ ናት። ብቻዋን ጥንክር ብላ እንደው የምትታይ ሴት የመሳል ነገር የለም። እና ሁሉም ወጣቶች እንደዚህ ናቸው ወይ እንደው ይሄንንስ ሀሳቦቹን ገጸ ባህሪ በገጸ ባህሪ ብታመጣልኝ ልከራከር እችላለሁ ምክንያቱም ከአንድ እስከ ስልሳ ስድስት ላይ ካንቺ ጋር መከራከል ከባድ ነው ሆነ አሁን ይኸውልሽ ምን አለ መሰለሽ እኛ ግን አሁን እየመጣ ያለ ወይም ደግሞ ቆይቷል መምጣት ከጀመረ አንድ ነገር አለ የተወሰኑ ሴንሲቲቭ የሆኑ ኤሪያዎች አሉ። ብዙ ጊዜ ጠንካራ ሴት ስለሽ እንድታሳይ የመጠበቅ ነገር አለ። ከሃይማኖትም ጋር የተያዙ ነገሮች እንዲህ ሳሳ የሚሉ የህብረተሰብ ክፍሎች የምታያቸው በብዛት እየተፈጠሩ ነው። እና አሁን ወንድን የፈለገ ማይረባ አድርገሽ ብትሰሪ፣ የፈለገ ቀሽም አድርገሽ፣ የፈለገ የሴት ጥገኛ አድርገሽ ብትሰሪ ሴት ወንድን ልጅ አሳነሰ ጻፍክ የሚልሽ ሰው የለም ሴቶቹ ጋር ይሄ ነገር ይበረታል። ይሄ ነገር ለምሳሌ አሁን እንመለከት ብቴ ከነ አቡሽ ህይወት የበለጠ ሰርተው ከማደር ይልቅ በሴት ልጅ ወዝና ላብ ለማደር የሚሮጡ ሰዎች አሉ። የእነሱ ጎልቶ ሲሰማ አታይም። አንዲት ባሏን የምታስቸግር ወይም ደግሞ ከባሏ ጋር ችግር ያለባት ሴት ጉዳይ ጎልቶ ይወጣና ይሰማል። እነዚህ ነገሮች ትንሽ ሴንሴቲቭ ስናያቸውም በጣም ፎም ብለን የምንፈልገው ነገር ኖሮ የግድ ጠንካራ ተደርጋ መሳል አለባት የሚል ጥበቃ ዴንሱ ላይ ስለሚኖር ይመስለኛል እንደዚህ አይነት ነገሮች የሚጎሉት እንጂ አሁን ዘመን ድራማን እንግዲያው ስልሳ ስድስቱንም ክፍል ካየሽ በጣም ጎልተው የሚታዩ አንድ ትልቅ ሴት እያሉ እኔ ለሴትም ምሳሌ ናቸው፣ የሴትም መገለጫ ናቸው። ወይዘሮ ስን መልአክ አድርጋን የሳልካቸው እሱ ላይ ያከራል እሱ ላይ እንግዲህ የደራሲ ነጻነት እንዳለ ነው። የደራሲ ነጻነት አልጋፋም። ወይዘሮ ስን መልአክ አድርገውን የሳላቸው ደራሲ ብዬ አስባለሁ። ግን የግዴታ በጣም ጠንካራ ገጸ ባህሪ መሳል አይደለም የእኔ መከራከሪያ ወይም ደግሞ ሌሎች ሰዎች ከዚህ በፊት ፕሮግራም ሰርተናል እና ሌሎች አስተያየት ሰጪዎች ተሳትፈውበታል እና እንደሱ ይሆን ትውልድን ማስተማር ከሆነ ወጣቶችን ማስተማር ከሆነ ወጣቶች የራሳቸው ሞዴል አድርገው የሚያዋቸው ድራማዎች መፈጠር አለባቸው፣ በተለይ በቴሌቪዥን ድራማዎች ውስጥ ሌላም ሀገር እዚህም ሀገር ካየ ትውልድ ውስጥ ማስተላለፍ የሚፈልገው መልዕክት ነው በየካራክተሮቹ እየተቀረጹ የሚሄዱት እና እንደሱ አይነት ካራክተሮች ማንን ለምሳሌ ብለን ብለን ብንል እንደው ማንን ትላለህ? ህይወትን በጣም ብዙ ወታደር የተቀመጠላት ጠባቂ ያላት እንደው አንዳንድ ጊዜ ኢትዮጵያ ውስጥ ካለው ሁኔታም ስታየው እንደው የማይመስል ያ ሁላ ሰው ጠባቂ ያለው ሰው መፈጠር በራሱ እንደሱ ልህ እንድታረግ ጠባቂ ያላት ብቻዋን እንደውም እሷ በዚህ ጋር ገንዘብ የተቀምጠላ በዚህ ጋር እንድትማር በዚህ ጋር የሆነ ነው እና ብዙ ከዚህ በላይ ብዙ አንገፋም፣ ግን እነሱ ቢታሰብበት ለምሳሌ ሳሮንን ብታያት፣ ለእኔ ሳሮን እንግዲህ አሁን ቀናተኛ ናት። ዛሬ ላይ አንቺ መታቂያት ሳሮን እና እኔ ነገ ላይ ሮን የተለያየ ግን እንደ ይታሰብበት ለማለት ያለው ጽዮን ይታሰብበታል። አንዳንዴ ምን አለ መሰለሽ፣ ችግር ከሌለ ድራማ የለም። አሁን ምታያትን ሁሉ ነገሯ ያማረ የተስተካከለ ምን ያለላት ሴት ባመጣና ባስቀምጣት፣ ድራማ አይኖርም። ሁልጊዜ ድክመት መኖር አለበት ጠንካራ ድራማ እንዲወጣ ከዛ ድክመት እንዴት ነው ነገ ተመረን እንዴት ነው ተለውጠን ጠንካራ ስብዕና ይዘን የምንኖረው ነው ትልቁ ነገር ድራማ ላይ የሚያስፈልገው፣ እንጂ አሁን ፍጹም አሁን ወይዘሮ ስህን አልሺ መልአክ ናቸው። አሁን ወይዘሮ ስህንን አምጥቶ እዚህ ጋር እንደ ካራክተር ባስቀምጣቸው ምንም በቃ ሰው ከቁብ የማይቆጥራቸው ሴትዮ ነው የሚሆኑት። ለምን ሁልጊዜ ደግ ነው የሚያደርጉት? ሁልጊዜ መልካም ነው የሚያደርጉት? ከፌለር ከስህተት አይደል ሰው እየተማረ እየጠነከረ እየበረታ የሚወጣው። እንደዚህ አይነት ቻሌንጅ ወንዶቹንም እኮ ብታይ የትኛው ነው ጠንካራ ወንድ ምትይው? ሁሉም የየራሱ ጥቅምት አለበት። ለምሳሌ የአቤ ጓደኛ እራሱን መስዋዕት እያደረገ ነው። የአቤ ጓደኛ ያን ሁሉ መስዋዕትነት እያስከፈልቀው ነው። ግን ታይዋለሽ። አሁን ኤኒዌይ፣ እንደዚህ በጣም ብዙ ማንሳት እንችላለን። ግን ምንድን ነው ይሄ ነገር በደራሲዎች አካባቢ እንደው ቢታሰብበት ሊሆን ይችላል እና እንደሱ፣ ቢታሰብበት ምክንያቱም ተማሪ ሆነን መጽሐፍ ስናነብ፣ ተማሪ ሆነን ድራማ ስናይ ልንሆናት የምንፈልጋት ሴት ትኖራለች። እና ደግሞ በጣም ብዙ ጠንካራ ሴቶች አሉ። ግዴታ አይደለም ደራሲን ማስገደድ ሳይሆን እንደው እንዲ ያሉ ነገሮች ትውልድን ማስተማሩ ካልቀረ ደግሞ በጣም ብዙ ተከታታይ አላችሁ፣ በጣም ብዙ ተመልካች አላችሁ። እና እሱን ለማለት ነው Non mi sbaglio, non የዛሬ ጋቢና ዝግጅታችን የተጠናቀቀ ነው። ፌስቡክ አት ቪ አማሪክ ላይ አስተያየቶቻቸውን ስጡን። ሰሞኑን ስናሰማችው የቆየ ነው፣ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ኢትዮጵያውያን ቪዲዮ በድረገጻችን እንደዚሁም ደግሞ ፌስቡክ አት ቪ አማሪክ ላይ የምታገኙት ይሆናል። የዘመን ቴሌቪዥን ድራማ ደራሴና ፕሮዲውሰር መስፍን ጌታቸውም እንደዚሁ ከጽዮን ጋር ያደረገው ቃለ መጠይቅ ፌስቡክ ላይ ሙሉውን ታገኛላችሁ። ሙሉን ለመከታተል ከፈለጋችሁ እንግዲህ ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ ጊዜነን። ዝግጅታችንን በቴክኒክ ያቀነባበረው እና ዜማውንም የመረጠልን ሞክቢል ያበረው ነው። ዜማው የዘመን ድራማ ሳውንድ ትራክ ነው። አብርሃም ወልዴ ነው የሰራው። እናመሰግናለን። ጽዮንና ሞክቢል ሞክቪል ዲጄ ሆነዋል። ሱሌይማን ታራወሌ ዝግጅታችንን በቴክኒክ ያቀነባብሯል። መልካም ምሽት።